የጀርመን ቻንስለር ወይዘሮ አንገላ ሜርክል ቃል አቀባያቸው ሚስተር ሽቴፍን ዛይበርት እዚህ በርሊን ከተማ ለሚገኙት የዓለም አቀፍ ጋዜጠኞች እሳቸው እንዳሉት ቻንስለሯ ወይዘሮ አንገላ ሜርክል ከጠቅላይ ሚኒስትር አቢይ አህመድ ጋር ባደረጉት የስልክ ንግግራቸው በትግራይ ክልል ውስጥ የሚካሄደው ጦርነት በሰላማዊ መንገድ እንዲፈታ የሚጠይቅና የሚያሳስብም ነው ብለዋል። ከዚሁም ጋር ቻንስለሯ በዚህ ጦርነት ሳቢያ ለተጎዱት ሰዎች የሰብአዊ እርዳታዎችም የሚደርሱበትን መንገድ ቃል አቀባው እንዳሉት የማመቻቸት ጉዳይንም አንስተው ለጠቅላይ ሚኒስትር አብይ ሐሳባቸውን አካፍለዋል። ቀደም ሲል ዘጋቢያችን ዳንኤል ፔልስ በጽሑፉ ላይ እንዳስቀመጠው የጀርመኑ የውጭ ጉዳይ ሚኒስትር ሚስተር ሃይኮ ማስ ለሙያቻቸው ለውጭ ጉዳይ ሚኒስትሩ ለአቶ ደመቀ መኮንን በንጹሕ የሲቪል ዜጎች ላይ የደረሰው በደልና ግፍ ከየትኛውም ወገን ይሁን ይህ ጉዳይ ተጣርቶ ጥፋተኞቹ ለፍርድ ዳኞች ፊት እንዲቀርቡ ሚኒስትሩ ጠይቀዋል። ጀርመኖች እንደ ተመኙት ሳይሆን ችግሩ በሰሜን ኢትዮጵያ ተባብሶ አሁን አደጋ ላይ አካባቢውን ጥሎታል እስከ ማለት ድረስም ወኪላችን ዘልቋል። የወይዘሮ አሊስ ኒደርቱን የተባበሩት መንግሥታት ተጠሪን ጽሑፍ መሠረት አድርጎ የሁለቱ ተፋላሚ ወገኖች በትግራይ ክልል በየፊናቸው አለ ርኅራሄ የሰው ሕይወት እዛ እነሱ እንዳጠፉ ንብረት እንደዘረፉና የሰው ንብረቶችንም እንዳወደሙ ሴቶችንም እዛ እንደ ደፈሩ ይኸው ዘገባ ያነሳል። ከስልሳ ሺህ በላይ የሚሆኑ ሰዎችም ሕይወታቸውን ለማዳን መንደራቸውን ጥለው ወደ ጎረቤት አገር ወደ ሱዳን ሸሽተው ወጡም ይኸው ጽሑፍ ይጠቅሳል። አያይዞም ከሁለት ሚሊዮን በላይ የሚሆኑ የአገሪቱ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የተባበሩት መንግሥታትን ዘገባ መሠረት አድርጎ የቤቱ ጽሑፍ ይህንን ጉዳይ Das Äthiopische Rote Kreuz hat gestern von 80 Prozent der Bevölkerung in Tigray gesprochen, die nicht die versorgt werden, die werden können. Diesen diesen Motler, alle, die የጀርመኑ የኢትዮጵያ የፖለቲካ ጥናት ተቋም አባል እዚህ ጠቅሰው እሳቸው ለጣቢያችን ለዲ ደብልዩ እንዳሉት ሰማንያ ከመቶ ለሚሆኑት የትግራይ ክልል ነዋሪዎች እርዳታ ለማቅረብ እዚያ እንዳልተቻለ ይህን ችግር እሳቸው አንስተዋል። ይህ ሁኔታም የጀርመንና የኢትዮጵያን ግንኙነት ወይዘሮ አኔተ ቬበር ቀጥለው እንዳሉት የሁለቱን አገሮች ግንኙነት ጉዳዩ ትንሽ አደፍርሶታል። ያም ሆኖ ግን አሁንም ቢሆን የጀርመን መንግሥት ጥረት ዘጋቢያችን ዳንኤል ፔልስ እዚህ እንደ ጻፈው በዲፕሎማቲክ መንገዶችና በዲፕሎማቲክ በሮች ኢትዮጵያ ውስጥ የተፈጠረውን ችግር ከአፍሪካ ኅብረት ጋር አብሮ በመስራት መፍታት ይቻላል የሚል አቋም የጀርመን መንግሥት አለው ብሎም ያምናል። የአውሮፓና የአሜሪካ መንግስታትም መሪዎች ቢያንስ በቃላት ደረጃ ወይዘሮ አኔታ ቬበር ለጣቢያችን ለዲ ደብልዩ እሳቸው እንዳሉት ችግሩ እንዲፈታ ተመሳሳይ ተጽዕኖም እነሱ በጋራ በማራመድ ላይ Die gleiche Botschaft wird letztendlich wirklich von, von allen führenden Staaten gerade gleichermaßen an Abi Ahmed gerichtet. Wenn wir Ahmed die Aneta Weber, Lady da darunter die Germane Dumbs, die locke Botana, die locke Kbdette Mag dann auch eben die Stimme Deutschlands ein größeres Gewicht haben. Il Meille Michael, Lady W, Kö Berlin, Katama.